ሰኔ አጋማሽ ውስጥ በተጨናነቀው የጅቡቲ ወደብ በየቦታው ተቆልሎ የጆንያ ስንዴ ቆሟል። የጭነት መኪናዎቹ ይህንን የተከማቸ የጆንያ ስንዴ ጭነው ለማጓጓዝ ተሰልፈው ተራቸውን ይጠባበቃሉ። የጭነት ማመላለሻዎቹ ተሽከርካሪዎች ከአስርተ ዓመታት በኋላ በከፍተኛ ድርቅ ለተመታው ለኢትዮጵያ ነዋሪ ምግብ ለማድረስ በስተ ምዕራብ ወደ ኢትዮጵያ አቅጣጫ ጉዟቸውን ይጀምራሉ። ወደቡ ላይ በርካታ ሰራተኞች ከመርከብ ላይ ጭነትን ቶሎ ለማውረድ ስራ ላይ ቢሰማሩም የምግብ እህልን ይዘው ጅቡቲ ወደብ ከደረሱት መርከቦች ጭነትን ቶሎ አራግፈው መጨረስ አልቻሉም። እንደ ጅቡቲ ወደብ ድረገጽ መረጃ ሰኔ መጨረሻ ላይ አሁንም 16 መርከቦች 690 ሜትሪክ ቶን ስንዴ፣ ገብስ፣ ማሽላ እንዲሁም ማዳበሪያ ነጭ ነው የሚያራግፋቸው እስኪያገኙ ቆመዋል። የጅቡቲ ወደብ ስራ አስኪያጅና የነፃ ዞን ባለስልጣን አቡበከር ኦመር በወደቡ ላይ ስለሚታየው ችግር እንዲህ ያስረዳሉ። ሁኔታው በተወሰነ ደረጃ ተሻሽለዋል። ቢሆንም ግን አሁንም በርካታ የእርዳታ እህልና መዳበሪያ ጭነው የቆሙ መርከቦች ይገኛሉ። መዳበሪያው የዘር ወራት በማብቃቱ አሁን ተፈላጊነቱ እየወረደ ነው። የምግብ እርዳታና ማዳበሪያን የጫኑት የጭነት ማመላለሻ መርከቦቹ ወደቡ ላይ የደረሱት በአንድ ወቅት ነው። አንዱን ከአንዱ አስበልጦ መቀበሉ ለእኛ በጣም ፈታኝ ሁኔታ ነበር። ግልጽ ነው። ቅድሚያ የሰጠነው ለምግቡ ነበር። ከዚያ ደግሞ ለገበሬዎቹ ማዳበሪያውን በወቅቱ ማድረስ የሚለው ፈተና ገጠመን። ግን ዋናው ችግሩ ያለው ወደቡ ላይ ሳይሆን በአገር ውስጥ ያሉ የማጓጓዣ ጉዳይ ነው። የእርዳታውን እህልና ማዳበሪያውን የሚያጓጉዙ በቂ የጭነት ማመላለሻዎች የሉ። ከሳራ በታች ካሉ የአፍሪካ ሀገራት መካከል በከፍተኛ መጠን ስንዴ የምትጠቀመው ኢትዮጵያ ያጋጠማትን የምግብ እጥረት ለመቋቋም የስንዴ ምርት ግዥን ከፍ ለማድረግ ተገዳለች። ድርቅ ባስከተለው ጉዳት በሀገሪቱ ከ50 እስከ 90 በመቶ የሚሆነው አዝመራ ምርትን አልያዘም። በማጓጓዣ እጥረት ጅቡቲ ወደብ ላይ በተፈጠረው መጨናነቅ ለኢትዮጵያ ያላትን ፍላጎት የሚያወሳ ብቻ ሳይሆን ጅቡቲ ወደብ ላይ ምን ያህል ጥገኛ መሆኗንም የሚያሳይ ነው። ኢትዮጵያ ለውጭ የምታቀርበው የንግድ ቁሳቁስ 90 በመቶ የሚያልፈውም በጅቡቲ ወደብ በኩል ነው። በጎርጎሮሳውያኑ 2005 ዓ.ም ሀገሪቱ በዚህ ወደብ በኩል ወደ ውጭ የምትልከው 2 ሚሊዮን ቶን ነበር። በአሁኑ ጊዜ ደግሞ 11 ቶን ሆኗል። በሚቀጥሉት ሶስት ዓመታት ወደ 15 ቶን እንደሚጨምርም ተመልክቷል። ይህ የውጭ ፍላጎት ኢትዮጵያን በአካባቢው ልዩ ቦታ ይሰጣታል ያሉት የወደብ ጉዳይ ባለስልጣን አቶ ዳዊት ገብረ አብ ኢትዮጵያ ለአካባቢው ሀገራት እንደ ባቡር ማለት ናት። ይህ የሆነው ኢትዮጵያ ውስጥ የሚኖረውን ወደ 100 ሚሊዮን ሕዝብ ማየት ይቻላል። ብዙ ተጠቃሚ ያለባት ቦታ ነው። አቅርቦትና አገልግሎት ያስፈልጋቸዋል። ይህ ደግሞ በኢትዮጵያ አካባቢ ለሚገኙት ሀገራት ከፍተኛ ገበያ ውስጥ ለመግባት ትልቅ አጋጣሚ ነው። በእርግጥም ይህ አጋጣሚ በሁለቱ በኩል የሚታይ ይሆናል። ኢትዮጵያ በጅቡቲ ወደብ ላይ ያላትን ጥገኝነት ለመቀነስ ባለፉት ሁለት ዓመታት ከሶማሌላንድ ጋር ያላትን የሁለትዮሽ ግንኙነት በማጠናከር የተለያዩ ጉዳዮች ላይ የመግባቢያ ስምምነቶችን ፈጽማለች። ከዚህ በተጨማሪ ጅቡቲ መርከቦች ሊራገፉ የሚችሉበት ሌሎች ሶስት ወደቦችን ለመክፈት እቅድ ይዛለች። እንደ ጅቡቲ ወደብ ዋና ስራ አስኪያጅ አቡበከር ኦመር ገለጻ አዲሱ የጅቡቲ ወደብ ታድጆራ እስከ ባህር ዳር የሚደርስ የባቡር መስመር መገናኛ ይኖረዋል። ይህ የባቡር መስመር ዝርጋታ አሁን በግንባታ ላይ ካለው ከአዋሽ መቀሌ የባቡር መስመር ጋር የሚገናኝም ይሆናል። ጅቡቲና ኢትዮጵያ በጋራ በጣም ከፍተኛ ስራን እየሰሩ ነው። የሁለቱም አገራት የረጅም ጊዜ የስራ እቅድ ያየን እንደሆነ በመሠረተ ልማት፣ በንግድ ግንኙነት፣ በፖለቲካው ዘርፍ፣ በልማቱ ረገድ የጋራ አጀንዳ ለማበጀት እየሰሩ ናቸው። እንዲህ አይነቱ ግንኙነት የአፍሪካ ልማት ባንክ በመሳሰሉት አገሮች ተወድሰዋል። ሁለታችንም አንዱ አንዱ ላይ ጥገኛ ሳንሆን በእኩል ደረጃ የምንጠቃቀምነን።